ካ ካንሰርን በጋራ ለመከላከል የሚያስችላት መመሪያ እየተዘጋጀ ነው። መመሪያዎቹ የሕክምና ሂደቱን ከማዘመን በተጨማሪ እንደ አፍሪካ የሕክምና ባለሙያዎችን በጋራ መጠቀም የሚያስችል ነው ተብሏል። ስድስተኛው የአፍሪካ የካንሰር ጥምረት ጉባኤ በአዲስ አበባ ውይይት ማድረጉን ጠቅሶ ሙክታር ጀማል ተከታትሎ ልኳል። ከሶስት ዓመት በፊት በቀድሞው የናይጄሪያ ጤና ሚኒስትር ፕሮፌሰር አይዛክ አድዋሌ የተቋቋመው የአፍሪካ ካንሰር ጥምረት በተለይ ከሳህል በታች ለሚገኙ የአፍሪካ ሀገራት የሚሰጠው የካንሰር ሕክምና ለማሻሻል አለሙ መቋቋሙን ነው የተነገረው። የአፍሪካ ካንሰር ጥምረት በአህጉሪቱ የካንሰር ሕክምና አሰጣጥ ወጥ እንዲሆን ለማስቻል መመሪያዎችን በማዘጋጀት ላይ ትኩረት አድርጎ እየሠራ መሆኑን የጥምረቱ መሥራች ፕሮፌሰር አይዛክ አድዋሌ ተናግረዋል። የአፍሪካ ካንሰር ጥምረት ሰዎች ተጋግዘው በካንሰር ላይ የሚሰሩበት ድርጅት ነው። ሰባ አምስት የጥናት ማዕከሎች አሉን። የካንሰር ሕክምና ሂደትን በተመለከተ አሜሪካ ውስጥ ያሉ መመሪያዎችን እንደ ምሳሌ ወስደን እየሠራን እንገኛለን። ትላልቅ ሥራዎችን በመሥራት በዓለም እየታወቀን እንገኛለን። የአፍሪካ ካንሰር ጥምረትና የአፍሪካ ካንሰር መቆጣጠሪያ በጋራ የምንሰራው ሥራ አለን በተለይ ከሳህል በታች ለሚገኙ የአፍሪካ አገራት ብዙ ነገሮች በጋራ ሰርተናል ነው ያሉት። ከተለያዩ የአፍሪካ አገራት የተውጣጡ የካንሰር ሕክምና ባለሙያዎች፣ ለጥምረቱ ድጋፍ የሚያደርጉ ድርጅቶችም ጨምሮ በውይይቱ ላይ ተሳትፈዋል። የአሜሪካ የካንሰር ማህበር እና የብሔራዊ ካንሰር ኔትወርክ እንዲሁም የኢንተርናሽናል ቢዝነስ ማሽን አይቢኤም በውይይቱ ላይ ከተሳተፉ ተቋማቶች ናቸው። የኢንተርናሽናል ቢዝነስ ማሽን ምርምር ምክትል ፕሬዚዳንት ዶክተር ሰለሞን አሰፋ ድርጅታቸው የካንሰር ህክምና ሂደትን የማዘመን ሥራ ላይ አስተዋጽኦ እያበረከተ መሆኑን ተናግረዋል። ካንሰርን ዳያግኖስ ለማድረግ የተለያዩ አይነት ጋይድላይኖች አሉ። ግን ቴክኖሎጂን በመጠቀም ያንን ጋይድላይኖችን ሲምፕሊፋይ ማድረግ እና ለዶክተሮች በቀላሉ እንዲጠቀሙበት ወይም ለነርሶች ወይም ሆስፒታሎች በቀላሉ እንዲጠቀሙበት የሚያደርግ ቴክኖሎጂ ሰርተናል። ሆስፒታሎቻችንን ብንመለከታቸው ደግሞ አንዳንዶቹ ገና ካንሰርን ትሪት ለማድረግ ወይም የካንሰር ፔሸንቶችን በደንብ ለመርዳት ገና ሬዲ አይደሉም እና የሰራነውን አፕሊኬሽን በመጠቀም ይህንን ሆስፒታል እዛ ደረጃ ላይ ለማድረግ ምንድን ነው የሚያስፈልገን? ምን አይነት ነገሮች መታዘዝ አለባቸው ኢኩዊፕመንቶች፣ የተለያዩ አይነት ፋሲሊቲዎች ላይ የሚያስፈልጉ ነገሮች እንዴት ነው የምናዘው? ከሌሎች ሆስፒታሎች ጋር እንዴት ነው አብረን ልንሰራ የምንችለው? ከውጭ ያሉ ዶክተሮች ጋር እንዴት ነው ኮላቦሬት የምናደርግ የምንችለው እና ስናዝ እነዛ ንቃዎቹን ሁሉ እንዴት ነው ፕሮኩርመንትን ሲምፕሊፋይ የምናደርገው ፕራዮሪታይዝ የምናደርገው የሚሉት ነገሮች በቀላሉ እንዲሰሩና እንዲያዩ የሚያስችሉ ቱሎች ናቸው እና በውይይቱ ላይ የተገኙት የኢትዮጵያ ጤና ሚኒስትር ዶክተር አሚር አማን በበኩላቸው እንደገለጹት ኢትዮጵያ ጤናማ ማህበረሰብ እንዲኖራት ከምን ጊዜውም በላይ በትኩረት እየሰራች መሆኗን ገልጸዋል። የአፍሪካ ካንሰር ጥምረት ከሚሰራቸው ስራዎች ኢትዮጵያ እንደ ሀገር ተጠቃሚ መሆኗንም ነው ዶክተር አሚር የተናገሩት ባለፈው ሶስት ዓመታት 36 የካንሰር ሕክምና ትሪትመንት ጋይድላይኖችን ከአሜሪካ ካንሰር ሶሳይቲ ጋር በመሆኑ አዘጋጅቷል። ኢትዮጵያ ሁሉንም ኢንዶርስ አድርጋ እየጠቀመችበት ይገኛል። በዚህ ደግሞ አሁን በሚደረገው ስብሰባ ተጨማሪ ስድስት በተለይም ህጻናት ላይ ያተኮረ ጋይድላይኖች ይዘጋጃሉ። ይህ አጠቃላይ 98 ፐርሰንት የኢትዮጵያን፣ የአፍሪካን የካንሰር ችግር የሚፈታ ይሆናል። ጤና ባለሙያዎችንም በጋራ የመጠቀምና ሸር የማድረግም እንደዚ ዓላማ አለው። ለዚህም ትልቅ ፕሌስ ኦፍ ኤክሰለንስ የሪሰርች የስልጠናና የህክምና ማዕከል የሚመቋቋም አላማ አለ። ኢትዮጵያ ለዚህ ዋና ስቴክሆልደር ሆና ይሄ ማዕከል ኢትዮጵያ ውስጥ እንዲቋቋም ከኢጋድ የአፍሪካ ሀገሮችም ጋር በጋራ እየሰራ ነው። ዶክተር አሚር ኢትዮጵያ ድምፅ አልባ ለሆነው ካንሰር ህመም ትኩረት ሰጥታ እየሰራች ስለመሆኗም ገልጸዋል። በትንባሆና አልኮል መጠጦች ላይ ኢትዮጵያ ያወጣችውን ደንብና እገዳዎችንም እንደ ተምሳሌ ትነጠቅሰዋል ዶክተር አሚር ዶክተር አሚር በማከልም በኢትዮጵያ በየዓመቱ ከሚሞቱ ሰዎች ጠቅላላ ቁጥር ስድስት ከመቶ በካንሰር ምክንያት መሆኑንም ጠቅሰዋል። የካንሰር ሕክምና ተደራሽነትን ለማስፋት በሀገር አቀፍ ደረጃ እየተሠራ ስላለው ሥራም ዶክተር አሚር ገልጸዋል። በተለይም ደግሞ አንዱ ትልቁ ካንሰር ኢትዮጵያ ውስጥ የማህጸንበር ካንሰር መሆን ይታወቃል። ሰርቫይካል ካንሰር ይህ ሰርቫይካል ካንሰር በአሁኑ ሰዓት በስምንት መቶ በሚሆኑ ጤና ጣቢያዎች፣ በእያንዳንዱ ወረዳ አንዳንድ ጤና ጣቢያ ዲያግኖስ የማድረግና የማከም ቪአይ የሚባል ቴክኖሎጂ ዲያግኖስ ይደረጋል። ክራዮቴራፒ የሚባል ደግሞ ቴክኖሎጂ ይታከማል። ይህንን ተግባር ያደርጋል። በዚህ አመት ሶስት መቶ ሺህ በላይ የሚሆኑ ሴቶችን ተጠቃሚ ማድረግ ችለናል። ሌላው የኬሞቴራፒ ነው። እንደሚታወቀው ካንሰር ላይ ኬሞቴራፒ ጥቁር አንበሳ ብቻ የሚሰጥ የነበረውን አገልግሎት በአሁኑ ሰዓት አስር ተጨማሪ ሆስፒታሎች እንዲሰጥ አድርገ አድርገናል ሌላ የተጓተተብና መሰራት ያለበት ራዲዮቴራፒ ነው። በተለይ የጨረር ሕክምና እንደሚታወቀው ባለፈው ሶስት አመት ጀምሮ በሰባት ተቋማት ለማስፋፋት እየሰራ እንገኛለን። ጥቁር አንበሳን ጀምሮ እሱ ተጓቷል፣ ግን በዚህ ዓመት አሁን በዚህ በጥቂት ወራት ጥቁር አንበሳ፣ ኦሮሚያና ጅማ በፍጥነት ወደ ስራ ይገባሉ። ቀጣይ እነ መቀሌ፣ ጎንደር፣ ሐዋሳ፣ ጳውሎስና የመሳሰሉት ደግሞ እንደዚሁ በዚህ ዓመት መጨረሻና የሚቀጥለው ዓመት ወደ ስራ የሚገቡ ይሆናል። የካንሰር ሕክምና በአፍሪካ ግንባር ቀደም ገዳይ በሽታ ተርታ የተ የተመደበ ሲሆን በሽታውን ለመከላከል የአፍሪካ ሀገራት በጥምረት አብረው መቆም እንዳለባቸውም ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።